ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ ባጭሩ ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ አርብ ጥቅምት ሁለት ፕሮግራማችን ጀመረ። ¶¶ በአንድ አገር ውስጥ ሊታጠቅና ትጥቅ ሊኖረው የሚገባው መንግሥት ብቻ ነው አሉ አንድ ምሁር። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ አገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግሥት ብቻ ነው እንደ መንግሥት በሕገ መንግሥቱ የተቋቋሙ አካላቶች ዶክተር አውል አሎ ይባላሉ። በለንደን ዩኒቨርሲቲ የሕግ መምህር በትንታኔው ይቀርባሉ። ለዝርዝሩ። ሰላም ጤና ያስጥልን አድማጮቻችን፣ እንደምናምሽታችኋል። የምናስተናግዳችሁ አዲሱ አበበና ቆንጅ ታየነን እስከ አራት ሰዓት ድረስ እያስተናገድናችሁ አብረናችሁ እናመሻለን። ፕሮግራሙን የምትመራው ብርሃን ኃይሎ ነች። የቴክኒክ መሐንዲሳችን ደግሞ ቮይቴክ ጆር ጆርኒያክ ሁሌ ነው ስሙን የማበላሸው። ቮይቴክ ጆርኒያክ ይሆናል። እያየ የሳቀብሽ ነው። አሁን ለምዶኛል። አሁን ወደ ዜናው ንባብ እናልፋለን። ኤርትራ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና መመረጧ ተሰማ። ዜናውን ያወጣው በተባበሩት መንግሥታት ድርጅት የኤርትራ ቋሚ ሚስዮን በትዊተር ገጹ ላይ ባሰፈረው ኤርትራ የሰብአዊ መብቶች ምክር ቤት አባል ሆና እንድታገለግል ተመረጠች የሚል አጭር መልእክት ነው። ከፍ ላሉ ንግግሮችና ለውጤታማ የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ትሰራለች ሲል አክሏል የሚሲዮኑ መልእክት። ኤርትራ በሰብአዊ መብቶች ረገጣ በዓለም ውስጥ ተጠቃሽ ከሆኑ ሀገሮች አንዷ ነች በሚል ሂማን ራይትስ ዋችን ጨምሮ የተለያዩ የመብቶች ተሟጋቾች ለምክር ቤቱ አባልነት እንዳትመረጥ ሲጎተጉቱ ቆይተዋል። ፕሬዚደንት ኢሳያስ አፈወርቂና የኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ በሁለቱ ሀገሮቻቸውና በአካባቢው ጉዳዮች ላይ ዛሬ ሰፊ ውይይት ማድረጋቸው ተገልጿል። ሁለቱ መሪዎች አስመራ በሚገኘው ቤተ መንግስት ውይይት ካደረጉ በኋላ ግንኙነቶቻቸውን ለማጠናከር መስማማታቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አጭር ዘገባ አድኮልናል። የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጁሴፔ ኮንቴ ዛሬ በኤርትራ የአንድ ቀን ይፋዊ የስራ ጉብኝት አደረጉ። ጠቅላይ ሚኒስትር ጁሴፔ ኮንቴ ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለቱ አገራት ስላለው ግንኙነትና ሁለቱን አገሮች በሚመለከቱ የቀጠናውና የዓለም የጋራ ጉዳዮች ላይ የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትር ጆሴፔ ኮንቴ ከውይይታቸው በኋላ በሰጡት ጋዜጣዊ መግለጫ ኤርትራና ኢትዮጵያ በመካከላቸው የነበረውን ግጭት አስወግደው ይህን አሳዛኝ የታሪክ ምዕራፍ በሰላማዊ መንገድ በመፍታታቸው ትልቅ ደስታ እንደተሰማቸው ገልጠዋል። ዛሬ ያደረጉት ውይይት ከቀጠናው አልፎ ለአፍሪካ ቀንድ ሰላምና እድገትን የሚያመጣ አዎንታዊ መግባባት ላይ እንደደረ ረሱ የገለጡት ጠቅላይ ሚኒስትር ጆሴፔ ኮንቴ ሀገራቸው የሰላሙን ሂደት ለማጠናከር አስፈላጊውን እርዳታና ድጋፍ እንደምታደርግ አስረድተዋል። በኢንቨስትመንት እድገት፣ በትብብር ፕሮጀክት፣ በትምህርት ፕሮግራም፣ በቴክኒክና ሙያ ስልጠና እንዲሁም በፖለቲካዊ ንግግር ላይ በመላው የዚህ ቀጠና ላይ ድጋፍ ለማድረግ ዝግጁ ነን። የፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብ በበኩላቸው በሁለቱ መሪዎች መካከል የተደረገው ውይይት ተቋርጦ የነበረውን ዝምድና ወደነበረበት የሚመልስ ታሪካዊ ግንኙነት እንደሆነ ከገለጹ በኋላ ይህ ታሪካዊ ዝምድና በአፍሪቃ ቀንድ የታየ ትልቅ የታሪክ መቀየር እንደሆነ አስረድተዋል። አሞንጎ ኤርትራን ኢትዮጵያ ንስተበጸ ዝበፅሐ ሰላም ኣብ መንጎ ኤርትራን ኢትዮጵያን ሶማልን ተበፅሒ ዘሎ ናይ ሓባር መረዳእታ ስምምዐን በኤርትራና ኢትዮጵያ የተደረሰው ሰላም፣ በኤርትራ በኢትዮጵያና ሱዳን መካከል የተደረጉት ስምምነት እንዲሁም ሶስቱም ሀገራት ከጣልያን ጋር ታሪካዊ ወዳጅነት ስለነበራቸው ይህ አዲስ ምዕራፍ እንደሚከፍት ለአፍሪካ ቀንድ ሀገር ብቻ ሳይሆን ለጣሊያንም ወሳኝ መሆኑን ሁለቱ መሪዎች ገልጠዋል። የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጁሰፔ ኮንተ በኤርትራ ያደረጉትን የአንድ ቀን የስራ ጉብኝት ጨርሰው ዛሬ ወደ አገራቸው ተመልሰዋል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ። ብርሃነን እናመሰግናለን። የታንዜኒያ ፖሊሶች በአፍሪካ ከሁሉም ወጣቱ ቢሊዮኔር የሚባሉትን ሰው መጠለፋቸውን ተከትሎ የዋና ከተማዋን የዳሬ ሰላምን ውስጥና ዙሪያዋን ድንበሮች ዘግተው እየተቆጣጠሩ ነው። የ47 ዓመቱ መሐመድ ደውጂ ትናንት ሐሙስ ጠዋት ስፖርት ሊሰሩ ወደ አንድ ሆቴል ሊገቡ ሲሉ ጭንብል ያጠለቁ ሁለት ታጣቂዎች እንደጠለፏቸው ነው የዳሬ ሰላም ፖሊስ አዛዥ ላዛሮ ማምቦሳሶ የገለጹት። ኮሎሲየም ሆቴልና የስፖርት ክለብ የሚገኘው ኦይስተር ቤይ በሚባለው የዳረሰላም የባለጸጎች አካባቢ ነው። የፖሊስ አዛዡ እንዳሉት ታጣቂዎቹ ወደ ሰማይ ከተኮሱ በኋላ ዴውጅን አፈፍ አድርገው መኪና ውስጥ አስገብተው ተፈትልከዋል። ፖሊሶች ዋና ተጠርጣሪዎች ያሏቸውን ሁለት ነጮች እየፈለጉ ናቸው። እኚህ ባለጸጋ በአስር ሀገሮች በግብርና በመድን ዋስትና በትራንስፖርትና የምግብ ኢንዱስትሪ ዘርፍ የሚሰራው ኤምኢቲኤል ግሩፕ የተባለ ኩባንያ ባለቤት ሲሆኑ ከሁለት ዓመታት በፊት ፎርብስ መጽሔት የሀፍታቸውን መጠን አንድ ነጥብ አምስት ቢሊዮን ዶላር እንደሚደርስ አውጥቶ ነበር። ለእኚህ ሰው መጠለፍ ኃላፊ ነኝ ያለ ወገን እስካሁን በቃ አላለም። ምስራቅ ኡጋንዳ ውስጥ በመሬት መንሸራተት አደጋ ከሰላሳ የሚበልጡ ሰዎች መሞታቸውን የአካባቢው ባለሥልጣናት ገለጡ። የመሬቱ መንሸራተት መሬቱን እየገመሰ ወንዝ ውስጥ ሲከተው በተፈጠረው የውሃ ሙላት አካባቢው በመጠለቅለቁ መሆኑን ባለሥልጣናቱ ጨምረው ተናግረዋል። ከዋና ከተማዋ ካምፓላ 250 ኪሎ ሜትር ላይ ኤልጎን ተራራ ስር የተቀበረ ሰው እንዳለም ፍለጋው የቀጠለ ሲሆን የሞቱ ሰዎች ቁጥርም ይጨምር ይሆናል የሚል ስጋት አለ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የዋሽንግተን ዲሲን ሊቀ ጳጳስ የአቡነ ዶናልድ ዎርልን የስራ መልቀቂያ ደብዳቤ ተቀበሉ። ከመንበረ ጵጵስናቸው የተሰናበቱት አቡኑ የሮማን ካቶሊካዊት ቤተ ክርስቲያን በእጅጉ ያናጋና ብዙዎቹን ያነጋገረ የወሲብ ቅሌት ፈጽመዋል ተብለው ክስ እንደቀረበባቸው የሚታወስ ነው። ከፈርን ሮቢንሰን የደረሰንን አጠር ያለ ዘገባ አዲሱ ይዟል። በዚህ ዓመት መጀመሪያ ገደማ ነበር ሊቀ ጳጳስ ወርል ተገቢ ያልሆነ የወሲብ ቅሌት ፈጽመዋል የተባሉትን የዋሽንግተን ዲሲውን ሊቀ ጳጳስ አባ ቴዎዶር ማክሪክን ተክተው ሰበካ ጉባኤውን የተረከቡት። ይሁንና ወል እንደ አውሮፓ አቆጣጠር ከ1988 እስከ 2006 ዓ ም ድረስ በፔንሲልቬንያ ፒትስበርግ አገር ስብከት ሊቀጳጳስ ሆኖ ባገለገሉባቸው ዓመታት የወሲብ ክሶችን በተገቢው መንገድ አይዳኙም ተብለው በአይነ ቁራኛ ክትትል ይደረግባቸው ነበር። ፔንስልቬንያ ውስጥ አንድ ግራንድ ጁሪ ማለት ከህዝብ የተውጣጣ የዳኞች ሸንጎ ባለፈው ነሐሴ ወር ይፋ ባደረገ ሪፖርቱ ላለፉት ሰባ ዓመታት ከሦስት መቶ በላይ የሆኑ የካቶሊክ ካህናት ቢያንስ አንድ ሺህ ሕፃናት ላይ ወሲባዊ ጥቃት ፈጽመዋል እየተባለ የቤተ ክርስቲያኖቱ መሪዎች ግን ጭጭ ማለታቸውን አጋልጧል። ወል የግራንድ ጁሪውን ክስ በማስተባበል የወሲብ ፈጻሚ ካህናትን ጥፋት እንዳልሸፈኑላቸው ተናግረዋል። ይልቁንም ክሶችን በጥንቃቄ እየተከታተል ወደፊትም ሌሎች ወከባዎች እንዳያጋጥሙ ጥንቃቄ የተሞላበት ክትትል አድርጌያለሁ ብለዋል አባ ወርል በመጪው ህዳር 78 ዓመት የሚሆናቸው አባ ወርል በትክክለኛው የጡረታ መውጫ ዘመን ማለትም በ75 ዓመታቸው ስልጣን መልቀቅ እንደሚፈልጉ ጠይቀው ነበር። ያኔ ደግሞ ርዕሰ ሊቃነ ጳጳሳቱ አባ ፍራንሲስ ጥያቄውን አልተቀበሉም። ሳውዲያዊ ጋዜጠኛ ጀማል ካሾጊ ቱርክ ውስጥ የገባበት መጥፋቱን ተከትሎ ከሳውዲ አረቢያ ጋር ግንኙነታቸውን እያቋረጡ ባሉት የቢዝነስ መሪዎች እንግሊዛዊው ሰር ሪቻርድ ብራንሰን እና አሜሪካዊው ስቲቭ ጆብስም ተጨምረዋል። የብሪታንያ ቨርጂን ግሩፕ ዋና ስራ አስኪያጅ ብራንሰን ባወጡት መግለጫ አሁን ባለው የሳውዲ አረቢያ መንግስትና በመሪው በልዑል አልጋወራሽ ሞሐመድ ቢን ሳልማን ላይ ትልቅ ተስፋ ነበረኝ ብለው በቀይ ባህር ዙሪያ ያሉ ሁለት የቱሪዝም ፕሮጀክቶችን ስራ ለመምራት የተቀበልኩትም በዚያ ምክንያት ነበር ብለዋል። አስከትለውም ቱርክ ውስጥ ጋዜጠኛ ጀማል ካሾጊ ደብዛው ጠፋበት አኳኋን እውነት ከሆነ በምዕራቡ ዓለም ማንኛችንም ብንሆን ከሳውዲ መንግስት ጋር መስራት የምንችልበት ሁኔታ አይኖርም ነው ያሉት። ተጨማሪ መረጃ እንዲሰጠኝ እፈልጋለሁ፣ በሁለቱ ፕሮጀክቶች የተቀበልኩትን ሚናም አቋርጫለሁ ብለዋል። የጋዜጠኛው መጥፋት ዜና የመጣው ሪያድ የኢንቨስትመንት ጉባኤ በማሰናዳት ላይ ባለችበት በዚህ ወቅት ነው። የሶስት ቀናቱ ጉባኤ የሚከፈተው የፊታችን ማክሰኞ ሳምንት ሲሆን ከወዲሁ ብዛት ያላቸው የቢዝነስ መሪዎች ለመሳተፍ የነበራቸውን እቅድ እየሰረዙ ናቸው። የኦኤኤል መስራች ስቲቭ ኬስም ተመሳሳይ መግለጫ አውጥተዋል። በመጨረሻም ዜና እረፍት አሰልጣኝ ስዩም አባተ አረፈ። በኢትዮጵያ ብሔራዊ እግር ኳስ ተጫዋችነት በአሰልጣኝነትና በቡድን መሪነት አገልግሏል። የኢትዮጵያን የወጣቶችና የኦሎምፒክ ቡድን በመምራትም በስፖርቱ ታሪክ ላይ ቀላል የማይባል አስተዋጽኦ አበርክቷል። ስዩም አባተ ይበልጥ የሚታወቀው የኢትዮጵያን ቡናን በማሰልጠን ሲሆን፣ ቡድኑን ለበርካታ ድሎች ያበቃ መሆኑም አይዘነጋም። በኢትዮጵያ እግር ኳስ ታሪክ ታዋቂ ነባርና የሆነው ለቅዱስ ጊዮርጊስ ቡድን ሲጫወት ነበርና ያን ጊዜ ነበረ ታዋቂው የስፖርት ሰው ይድነቃቸው ተሰማ ፔሌ የሚል ስም የሰጡት። ከረጅም ጊዜ ህመም በኋላ ትናንት ጥቅምት አንድ ቀን ከዚህ ዓለም የተለየው ስዩም አባተ የቀብረ ስነ ስርዓቱ ዛሬ ጥቅምት ሁለት ቀን በአዲስ አበባው ሳሪስ አቦ ቤተ ክርስቲያን ተፈጽሟል። ስዩም ባለትዳር የሶስት ወንዶችና የሶስት ሴቶች አባት ነበረ። ከበሰኞው የስፖርት ፕሮግራማችን ስለ ስዩም አባተ ተጨማሪ ይኖረናል። ዜናውን በዚሁ አበቃ። በዜና የጀመረው ፕሮግራማችን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት። አስተናጋጆቻችሁ ቆንጂት ታዬና አዲሱ አበበ ነን። እንደ ታጠቁ ወደ ጠቅላይ ሚኒስትሩ ቢሮ ያመሩት ወታደሮች ጥያቄና ሂደቱ ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነ ስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣውተም ሰው መገሰጥና ወታደሮችንም ከነጋገሩም ለየተሰሰው በእዝ ሰንሰለት ተከትላችሁ መሄድ አለባቸው ይህን ማድረግ ያለባቸው ብሎ ገስጠው በስነ ስርዓቱ ጥያቄያቸውን እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁ። እነዚህ ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ነው ያለው ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስቀመጥኩት። ግን ለምን ሆነ የሚለው ዝርዝር ከተገለጸ በኋላ ምላሽ ይሰጥበት ማለት ያልተጠናቀቀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው። የቀደሙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ቀጣዩ ደግሞ የተሰሙት ፍጹም አረጋ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ። በሁለተኛው አጋማሽ የሁለቱም ትንታኔ ይቀርባል። አሁን ወደ ዕለቱ አብይ ርዕስ በአንድ ሀገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አለው። ዶክተር አወል በማከል በህገ መንግስትና በህግ በግልጽ እንደተቀመጠው የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ አገር ውስጥ ከገባ በኋላ ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉ ጥያቄዎችን ያለ ትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሄውን በአስቸኳይ ሊያበጁላቸው ይገባል ብለዋል። ዶክተር አወል አሎን ጽዮን ግርማነች ያነጋገረቻቸው። በጣም አመሰግናለሁኝ። ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔም ይሰጣሉ ሀሳብና አስተያየቱትን ያካፍላሉ። እንግዲህ ወደ ደወልንበትና እርስን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነፃነት ግንባር ኦነግ፣ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነፃነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዛ እየተሰሙ ይገኛሉ። ና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዙ ነት ና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ? አመሰግናለሁኝ። ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርዓቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ ማህበራዊውም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው፣ ሀይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ሀይልን የመጠቀም መብት፣ ህግን የማውጣት ህግን ተግባራዊ የማድረግ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ሀይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከሀይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ፣ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው። እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉምዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባዴራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉምዝ ክልል ክልል ለእኛ ሲሰጠን ይህንን ሲናገር ይህንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበረና፣ እሳቸው ምንድን ነው ያሉት በወቅቱ ዝርፊያ መኖሩን፣ ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበርና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቂያቸው ተከታዩ ምላሽ ላይ ሰጥተውን ነበርና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ይነግሩኛል። የኦሮሞ ነጻነት ግንባር በሰላም መንገድ ትግሉ ለመካሄድ ወደ አገር ቤት መላቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ ሀገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው። እና በአሁኑ ወቅት በምዕራብም፣ በደቡብም፣ በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ። እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው? እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናግም ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ሀይሎች እንድሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለ እና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱ እና ከዛ በኋላ ወደ ሌሎች ሀይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ታገሉ ቆይተዋል። ምናልባት ታጥቀው የነበሩ ሀይሎች ካሉ የሆነግም የሌሎችም ሀይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ሀይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ሀይሎች ወይ ወደ አገሪቱ የመከላከያ ሰራዊት መቀላቀል ሊሆን ይችላል። አካባቢው ካሉ የፖሊስ ሀይሎች ጋር እንዲሰሩ ማድረግ መሆን ይችላል። አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ሀይሎች እንዳሉ ይታወቃል። እነዚህ ሀይሎች ግን አሁን ሕገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ሀይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውን መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄም ይሄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የልጅት መሴ ችግር አለበት። መንግስትንም ልጅት መሲሁን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕታብል የሆነ ልንቀበላቸው የሚችልበትም ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉም ነገር የምፈትሽ ከሆነ ማለት ነው ከአካቴዳ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ልጅት መሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው። አድማጮች የዚህን ቃለ ምልልስ ሙሉ ክፍል ጽዮን ግርማ በእሁድ ምሽት ዝግጅት ይዛ ትመለሳለች። ወደ ቀጣዩ ዘገባ እንሻገራለን። አሁን ሰላምና መረጋጋትን ለማስፈን ርዕዮተ ዓለማዊ ልዩነቶች እንቅፋት መሆን የለባቸውም ሲል ሰማያዊ ፓርቲ አሳሰበ። ይህን ተግባራዊ ለማድረግ ሁሉም የፖለቲካ ኃይሎች የሚሳተፉበት መድረክ መንግስት እንዲያዘጋጅም ጥሪ ቀርቧል። መንግስት በበኩሉ ሰላምና መረጋጋትን ለማስፈን ቆርጦ መነሳቱን ይናገራል። መለስካቸው አመሀ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ አሁን በሀገሪቱ የተለያዩ ክፍሎች የሚታየው አለመረጋጋትና የሰላም እጦት በእጅጉ ያሳሰበው መሆኑን ገና ከርዕሱ ያሳያል። የአገርንና የህዝብን ሰላምና መረጋጋት ከማስፈን አንጻር የፓርቲ ርዕዮተ ዓለማዊ ልዩነቶች ሊገድቡን አይገባም በማለት የኢትዮጵያ ህዝብ ጉዳይ ያገባኛል ለሚሉ ኃይሎች ሁሉ ጥሪ የሚያቀርብ ይመስላል ሰማያዊ ፓርቲ የአገርንና የህዝብን ሰላም ከማረጋጋት አኳያ ከተለያዩ ፓርቲዎች ጋር በጋራ እየሰራ እንደሚገኝም ይኸው የጽሁፍ መግለጫ ይናገራል። የፓርቲው መዋቅሮች በተዘረጉባቸው የአገሪቱ ክፍሎች ሁሉ አመራሮቹ፣ አባላቱና ደጋፊዎቹ ከምንጊዜውም በላይ የሰላም ማስፈንንና የማረጋጋት ሥራ እንዲሰሩ በበኩሉ አበክሮ እየተንቀሳቀሰ እንደሆነ ፓርቲው በመግለጫው አብስሯል። ተጀምሯል ላለው የለውጥ ሂደትም ምንም አይነት እንቅፋት የሚፈጥር እንቅስቃሴን አውግዟል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል። በሌላ በኩል ተስፋን የሰነቅንበት የለውጥ ሂደት ፍቅርን፣ ሰላምን፣ እርቅን፣ መደመርን አንድነትን በሚጠይቅበት በዚህ ወሳኝ ወቅት ይሄ ሰፈር የኔ ነው ይሄኛው ያንተ አይደለም በሚል እሰጥ ገባ ማንሳቱ ተገቢ አለመሆኑንና ፓርቲያችንን በአጽንኦት የሚያውግዘውና ወቅቱን ያላገናዘመ መሆኑን መግለጽ ይሻል። በፌዴራል ስርዓቱ አወቃቀርም ሆነ በህገ መንግስት ዙሪያ በጉልህ የሚታዩ ችግሮች በህዝብ ፍላጎትና ሰፊ ውይይት መስመር እስከሚይዙ እነዚህን አጀንዳዎች እያነሱ የግጭትና የንትርክ ምክንያት ማድረግ ለለውጡ መሰናክል ከመሆን የዘለለ ፋይዳ እንደሌለው ሰማያዊ ያምናል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ከጋዜጠኞች የቀረበውን ጥያቄ ተንተርሰው አሁን በኢትዮጵያ ቅድሚያ ሊሰጣቸው የሚገባቸው ተግባራት ምን መሆን እንዳለባቸው አብራርተዋል። ለውጡን ተቋማዊ ማድረግ የመጀመሪያው ነው። ተቋማዊ ሳናደርገው የህግ መሻሻያ ሳናደርግ ተቋማትን በእግራቸው እንዲቆሙና እንዲዳኙ ሳናደርግ ስለ ሰፈር ማውራት ጀመርን፣ ስለሚወክሉ ነገሮች መነጋገር ጀመር። በሌላ አነጋገር ሜዳው ሳይስተካከል ጨዋታው ተጀመረ ማለት ነው። ወይም ደግሞ የባቡር ሀዲዱን ሳንዘረጋ ባቡርን መንዳት ጀመርን ማለት ነው። ስለዚህ ጊዜው መቼ ነው? ተቋማት ከተገነቡ በኋላ በትክክል ህግ አይተው ታሪክ አይተው መፍረድ የሚችሉበት ከደረሱ በኋላ ሁሉንም ጥያቄዎች ማንሳት ይቻላል። ደረጃውን ጠብቆ ሁሉም ጥያቄ ይስተናገዳል። በእርግጥ የፌዴራል አወቃቀሩ በክፋት የተዋቀረና መስተካከል ያለበት እንደሆነ ስንታገልበት የነበረ ነው ምናምንበት ነው። ግን ዛሬ አይደለም ስለ ሰፈር የምናወራበት። ፓርቲው በመግለጫው ላይ በአንድ ማህበረሰብ ውስጥ በሚከሰት ፖለቲካዊ ለውጥ ችግሮች እንደሚፈጠሩ እንደሚገነዘብም ይገልጻል። ይሁንና አሁን እየታየ ያለው የዜጎች አሰቃቂ ሞት፣ መፈናቀልና የንብረት ውድመት ከሀገርና ከአህጉር አልፎ ዓለምን እያሳሰበ የሚገኝ አሳዛኝና አሳፋሪ ክስተት ነው ብሎታል። አሁን በገዢው ግንባር በኢህአዴግ አባል ድርጅቶችና በግንባሩ ጉባኤዎች፣ እንደዚሁም የፓርላማ መክፈቻ ሥነ ሥርዓት ላይ እውነተኛ የለውጥ ሰዎችና ሐሳቦች ወደፊት መምጣታቸውን ታዘበናል የሚለው ይኸው የጽሑፍ መግለጫ ለውጡ ተጠናክሮ እንዲቀጥል መልእክቶቹን አስተላልፈዋል። አቶ አበበ አካሉም በግለሰብም ይሁን በቡድን በመንቀሳቀስ ዜጎችን ከሰላማዊ ኑሯቸው የሚያፈናቅሉና ሰላምን የሚያደፈርሱ ወገኖችን አጥብቀን እናወግዛለን። መንግሥት የሕዝብ ሰላምና ጸጥታ የማረጋገጥ ኃላፊነቱን ከምንጊዜውም በላይ እንዲወጣና አስተማሪ የሆነ ሕጋዊ እርምጃ እንዲወስድ ጥሪያችንን እናስተላልፋለን። በሰላማዊ ትግል በአገር ውስጥና በውጭ አገራት ሲንቀሳቀሱ የነበሩና ከአገር ውጭ ነፍጥ አንግተው ስርዓቱን ሲታገሉ የነበሩ ፓርቲዎችን እና ንቅናቄዎችን ያካተተ ሁሉን አቀፍ ውይይት በአስቸኳይ እንዲጀመርና መንግስትም ይህንን በማመቻቸት ወደ ጠረጴዛ ዙሪያ ውይይት ይመጣ ዘንድ በድጋሚ ጥሪ እናቀርባለን። በአሁኑ ወቅት በሀገሪቱ የተለያዩ ስፍራዎች በሚፈጠሩ ግጭቶች ወይንም በትክክል በማይታወቁ ኃይሎች በሚሰነዘሩ ጥቃቶች በኢትዮጵያውያን ላይ የሚፈጸመው ግድያና የማፈናቀል እርምጃ መንግስትን በእጅጉ እንዳሳሰበው ከጠቅላይ ሚኒስትር አብይ አህመድ ጀምሮ ከፍተኛ የፌዴራልና የክልል ባለሥልጣናት በሚያደርጓቸው ንግግሮችና መግለጫዎች ይስተዋላል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሕዝብን ሰላም በሚያደፈርሱ ኃይሎች ላይ መንግሥት ሕጋዊ እርምጃ ለመውሰድ ከእንግዲህ እንደማያቅማማ መናገራቸው አይዘነጋም። መለስካቸው አማሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ መጨረሻው የትንታኔ ርዕስ እንለፍ። ቱርክ ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ደብዛው የጠፋው የሳውዲ ጋዜጠኛ ጃማል ሐሾጊ ጉዳይ በጣም እያወሳሰበ እንደሆነ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ይሁን እንጂ ሀገራቸው ከሪያድ ጋር የፈረመችውን የ110 ቢሊዮን ዶላር ስምምነት በመሰረዝ ጉዳይ ላይ ማንገራገራቸውን የዲፕሎማሲ ሪፖርተራችን የሲንዲ ሴይን ዘገባ ይናገራል። ሰሎሞን አባተ ነው የሚያቀርበው። ጀማል ካሾጊ ለዋሽንግተን ፖስት ጋዜጣ የሚጽፍና ዩናይትድ ስቴትስ ውስጥ በስደት የሚኖር ሳዑዲ አረቢያዊ ጋዜጠኛ ነው። ወደ ኢስታንቡሉ የሳዑዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። እነሆ ሳምንት አለፈው። የበላው ጅብ እስከ ዛሬ አልጮኸም። እርሱን ፍለጋ የወጣው ዓለም ግን ከግራም ከቀኝም እየጮኸ ነው። የመብቶች ተሟጋቾች፣ የጋዜጠኞች ደህንነት ተከራካሪዎች እንዲያውም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲና የአሜሪካ ድምፅ ከፍተኛ የሥራ ኃላፊዎችን ጨምሮ ካሾጊ ያንዣብብበት ስለነበረው ነበረው አደጋ የዩናይትድ ስቴትስ የስለላና የመረጃ ተቋማት ቀድመው ሊያስጠነቅቁት ይገባ ነበር እንዴ? ፕሬዝደንት ዶናልድ ትራምፕ ተጠይቀው ነበር። Well, we have... It's not our country. It's in Turkey, and it's not a citizen, as I understand it. But a thing like that shouldn't happen. It is a reporter with... The Washington Post reporter... እንደዚህ አይነት ነገር እንዲፈጸም ሊፈቀድ አይገባም። እንዲህ ዐይነት አድራጎት መፈጸም የለበትም። ጉዳዩን እስከ መሠረቱ ወርደን ለማጣራት እየሠራንን ዩናይትድ ስቴትስ ቱርክ ውስጥ መርማሪዎቿን ማሰማራቷንና እነርሱም ከቱርክና ከሳዑዲ አረቢያ ጋር እየሠሩ መሆናቸውን ትራምፕ ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ አመልክተዋል። ዋሽንግተን ከሳዑዲ አረቢያ ጭብጦችን የያዙ ማብራሪያዎችን እንደምትፈልግ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖዌርት ተናግረዋል። በዩናይትድ ስቴትስ የሳውዲ አረቢያን አምባሳደር አነጋግረናቸዋል። ወደ ሳውዲ አረቢያ እየሄዱ እንደሆነ እናውቃለን። ወደ ዩናይትድ ስቴትስ ሲመለሱ መረጃ ይዘውልን እንዲመለሱ እንደምንጠብቅም ነግረናቸዋል። ትራምፕ መንበረ ርዕሰ ብሔሩን ከተረከቡ በኋላ የመጀመሪያውን የውጭ ጉዟቸውን ያደረጉት ወደ ሳዑዲ አረቢያ ነበር። ያኔ ታዲያ አልጋ ወራሽ ሞሐመድ ቢን ሳልማንን ጨምሮ ከሀገሪቱ መሪዎች ጋር የቅርብ ወዳጅነትን ለማጥበቅ ሰርተዋል። አሁን ምናልባት ጋዜጠኛው ኻሾጊ ተገድሏል የሚባለው ጭምጭምታ እውነት ሆኖ ከተገኘ አሜሪካ ለሳዑዲ አረቢያ ልትሸጥ የተስማማችውን የጦር መሳሪያ ውል ታቋርጥ ይሆን? እንደ ፕሬዚደንቱ መልስ አይመስልም። They're spending $110 billion purchasing military equipment and other things. ወታደራዊ መሳሪያና ሌሎችም ነገሮችን ለመግዛት 110 ቢሊዮን ዶላር ነው እያወጡ ያሉት። እኛ ካልሸጥንላቸው መልካም፣ በጣም እናመሰግናለን፣ ከሩሲያ እንገዛዋለን ይሉናል። ወይም መልካም፣ በጣም እናመሰግናለን፣ ከቻይና እንገዛዋለን ይሉናል። ይሄ ለእኛ አይጠቅምም። የሥራ ዕድሎችንና ያንን ንግድ የሚያጡ ኩባንያዎቻችንን ስናስብ የሚሠራ ወይም የሚጠቅም አይሆንም። ይሁን እንጂ ልናደርግ የምንችላቸው ሌሎች ነገሮች ይኖራሉ። የሁለቱም ፓርቲዎች የሪፐብሊካኑም የዴሞክራቶቹም ወገን የሆኑ የሕግ መወሰኛ ምክር ቤቱ አባላት ለፕሬዝደንት ዶናልድ ትራምፕ የጋራ ደብዳቤ ፈርመው ልከዋል። የሴናተሮቹ ጥያቄ የማግኔትስኪ ሕግ በሚባለው ሰነድ መሠረት የካሾጊ ዕጣ ፈንታ በሚገኝበት ሁኔታ ላይ ምርመራ እንዲከፈት ነው። የዛሬ ስድስት ዓመት በ2012 ዓ ም በአውሮፓውያኑ የዘመን አቆጣጠር መሆኑ ነው። በፕሬዝደንት ባራክ ኦባማ የተፈረመው ሕግ የወጣው እስር ቤት እንዳለ መሞቱ በተገለጸው ሩሲያዊ የግብር ሂሳብ ባለሙያ ሰርጌይ ማግኔትስኪ ጉዳይ ሞስኮን ለመቅጣት ታስቦ ነበር ከዚያ በኋላ ግን ያው ሕግ በመላው ዓለም ሰብዓዊ መብቶችን በሚረግጡ አጥፊዎች ላይ ሁሉ እንዲሠራ ተደረገና የዩናይትድ ስቴትስ መንግሥት ማዕቀቦችን መጣል እንዲችል፣ ንብረትና ጥቅሞቻቸውን እንዲያግድ፣ ወደ አሜሪካም እንዳይገቡ ማድረግ እንዲችል ሥልጣን ሰጠው። የጀማል ኻሾጊ ምርመራ በዚያ ሕግ እንዲታቀፍ ነው የእንደራሴዎቹ ፍላጎት። አሁን ተንታኞች እንደሚሉት ማዕቀቦች እንዲጣሉና ለሳዑዲ አረቢያ የሚቀርበው የጦር መሣሪያ ሽያጭ እንዲቋረጥ ወደ ማድረግ የተወካዮች ምክር ቤቱ ሳይገፋ አይቀርም። የተወካዮች ምክር ቤቱ በተለይ የፊታችን ጥቅምት መጨረሻ ከሚካሄደው ምርጫ በፊት ይህንኑ ጉዳይ ይገፋበታል ቢሆንም ግን በሳዑዲ አረቢያ ላይ ማዕቀቦች ይጣላሉ ብዬ አልጠብቅም። ዋና መሥሪያ ቤቱ ዋሽንግተን ዲሲ የሆነው የፖለቲካ የምጣኔ ሀብትና ማኅበራዊ ጉዳዮች ምርምር ተቋሙ ሴታ ባልደረባና ተንታኝ ከድር ውስቱን እንዲያ እንዲያስቡ የገፋቸው ፕሬዚደንት ትራምፕ ከሳዑዲ ባለሥልጣናት ጋር ያላቸው ግንኙነትና የጦር መሳሪያ ንግዱን አስመልክቶም ፕሬዚደንቱ የሰጡት አስተያየት መሆኑን ገልጸዋል። ክቡራትና ክቡራን አድማጮቻችን የዜናና የዘገባዎችን ክፍለ ጊዜ አጠናቀናል። አሁን ወደ ሁለተኛው አጋማሽ ይሆናል የምናልፈው። ቀዳሚው ዝግጅት ትናንት ማታ የተጀመረው ጠቅላይ ሚኒስትር አብይ አህመድን እናነጋግራለን ብለው ቤተመንግስት በገቡት ወታደሮች ጉዳይ የተጀመረው ውይይት ነው፣ ይቀጥላል። አዎ፣ በትናንትናው ምሽት የተጀመረ ቃለ ምልልስ ነው። የደሞዝና ሌሎች የጥቅማ ጥቅሞችን የሚመለከቱ ጥያቄዎች አሉን ያሉ የመከላከያ ሰራዊት አባላት በትናንቱ ዕለት ማለት ከትላንት በስቲያ እረቡ ትጥቅ እንደታጠቁ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜናና ክስተቱ የነበረ ሁኔታም አሁን ድረስ እያነጋገረ ነው የወታደሮቹን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ ከጠቅላይ ሚኒስትሩ በራሳቸውና በሌሎች ባለሥልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ስርዓት አጠባበቅ አንጻር የሚታይበትንና ብሎም ሁኔታው የፈጠረውን አንደምታና ምንነት የሚገመግም ቃለ ምልልስ ነው። ለትንታኔው በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ባለሙያ ጋብዘናል፣ ሻለቃ ዳዊት ወልደ ጊዮርጊስን ቀድሞ የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪ፣ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር በሲቪል አስተዳደር ውስጥ ያገለገሉ ናቸው። በዚህ ረገድ በወታደራዊ ጎራ ደግሞ መጀመሪያ በቀዳማዊ ኃይለ ስላሴ የጦር አካዳሚ የጦር መኮንንነት ኮርስ የተከታተሉ ቀጥሎም በአየር ወለድና የኮማንዶ ትምህርቶች ልዩ ስልጠና የወሰዱ እንዲሁም በእስራኤል የአየር ኃይል ስፔሻል ፎርስ ስልጠና፣ በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና እንዲሁም ፎርት ቶማስ ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ ናቸው። እንደው ከጉዳዩ ጋር ያላቸውን ቅርበት ለመጠቆም ነው ይህን የዘረዘር ነው። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ምላሻቸውን አካተናል። በቅድሚያ ግን አሉላ ከሻለቃ ዳዊት ጋር የጀመረውን ቃለ ምልልስ ሁለተኛ ክፍል። ሻለቃ ዳዊት፣ እስኪ ቅድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከእነሱ አንጻር ሊነሳ የሚችል ጥያቄ እናንሳ። ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃልና በወታደሩም የቀድሞ አሰራርና ስርዓትን ከጠበቀው ይልቅ ቅድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስህተትነቱ መሰረት እንዳለም ሆኖ በእርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት? ልክ ነው። በጣም አመሰግናለሁ አሉላ። ትክክል ጥያቄ ነው። እንግዲህ በአለቆቻቸው ደረጃ መልስ ማግኘት አይችሉም ማለት ነው። ስለዚህ በአለቆቻቸው ላይ እምነት ከሌላቸው ምን አይነት ሰራዊት ነው ያለን ብሎ ያስጠይቃል። ስለዚህ ይሄ ባህል መለወጥ አለበት። ሰራዊቱ በጠቅላላው መለወጥ አለበት ማለት ነው እና እሳቸው ብቻ ጥያቄ የሚመልሱ ከሆነ በጣም አደገኛ ሁኔታ ላይ ነው ያለ ነው። ስለዚህ ነው እሳቸው በአጣዳፊ ይህንን ጉዳይ በተዋረድ ወደ ታች ሁሉን ኢንፎርሜሽን ሰጥተውም ጥያቄዎች በወታደሩም በኩል ሆነ በሲቪሉም ሆነ በአስተዳደሩም በኩሉ በዛው ደረጃውን ጠብቆ መመለስ የሚችሉበት አቅም እንዲኖራቸው ማድረግ አለባቸው። ያ አቅምና ያ መረጃ ያ እምነት ባለመኖሩ ነው እንግዲህ ብዙ ነገር ሊበላሽ የሚችሉ። አሁን ከሁሉ ነገር ሁላችንም ስንጽፍም ስንናገርም ለጠቅላይ ሚኒስትሩ ለእሳቸው አድረስ የምናደርገው ይህ አግባብ አይደለም መቼም እንደ ደንቡ። ግን ቅድም እንዳልኩት የኢትዮጵያ ተስፋ በአሁኑ ጊዜ ያለው የኢትዮጵያ ሴኩሪቲ በአሁኑ ጊዜ ተንጠልጥሎ ያለው በእሳቸው ላይ ብቻ ነው። ይሄንን ኃላፊነት በቀላሉ አልገመቱትም፣ አያዩትም፣ ያውቁታል። ስለዚህ ያንን በመስጋትና በመፍራት ነው ቶሎ የምንሰጋው። እንግዲህ ይህንን ብለን ነው፣ አሁን በተቻለ መጠን ተቋማት መጠናከር አለባቸው። አሁን እንዳልከው አንተ በተቻለ መጠን ኃላፊነት በየደረጃው መጠበቅ አለበት። ያንን ኃላፊነት ለመወጥ ዴሊጌት መሆን አለበት መሰጠት አለበት ኃላፊነቱ። ያንንም ኃላፊነት ለመወጣት በእያንዳንዱ ደረጃ በወታደርና ሙያም፣ በሲቪሉም በራሳቸው መተማመን አለባቸው። እንግዲህ እንዴት ጊዜ ይወስዳል። ነገር ግን በአጣዳፊ እዛ ደረጃ ላይ አደርሰን በተቻለ መጠን በስርዓት ላይ የተመሰረተ መንግስት እንዲኖረ እንፈልጋለን እንጂ በግለሰብ ላይ የተመሰረተ መንግስት እንዳይሆን መጠንቀቅ ያስፈልጋል። አሉላ ሻለቃ ዳዊት፣ እስኪ ገራገሩን አሁንም ትንሽ ገፋ አድርገን እንሂድ። የከፋ ሁኔታ ሊያስከትል የሚችል ድንገት እንዳልሆነ እናስብና በእርግጥም ባለማወቅ የተደረገ ከሆነ በአንድ በኩል የጠቅላይ ሚኒስትሩ ቢሮ ለህዝብ ቅርብ የሆነ የህዝብ ሮሮ የሚሰማ መሆኑን ማሳየት አንድ ነገር ነው። ነገር ግን ሁሉም ጥያቄ ወደ እርሳቸው እንዲመጣ የሚታየው አዝማሚያ ምንም እንኳን ጅምርም ቢሆን፣ እሳቸውስ ያን በር መክፈት አለባቸው ወይ? ለሲቪሉም፣ ለሰራዊቱም ከአገር ውስጥም ከውጭም ከየትኛውም አቅጣጫ የሚመጡ ጥያቄዎች በቀጥታ ወደ እሳቸው መሄድ አለባቸው ወይ? መቼስ ነው ተቋማት መታመን የሚጀምሩት ክፍሎች መታመን እና ኃላፊነት መውሰድ የሚጀምሩት? ትክክል ነህ አሉ እንግዲህ ይሄ የለመድነው ሥርዓት በእኔም ትውልድ በአንተም ትውልድ ያየነው መለስ፣ ፈረ ከከዛ በፊት መንግስቱ ኃይለማርያም ከዛ በፊት ንጉሱ ነበሩ። ስልጣን በጠቅላላ በአንድ ደረጃ ላይ ስለተከማቸ ሁሉ ሰው እዛ ካልደረስ ክላል። በንጉሱ ጊዜ በሳምንት አንዴ መሰለኝ ችሎት ነበር። ማክሰኞ ማክሰኞ ነው መሰለኝ የተወሰነ ቀን ይሄድና ሰው አቤት ሂዳል ጉዳዩን ያቀርባል። ሁሉም ነገር ኦኬ ይባልና ውሳኔ ይሰጣል። ይሄ በግብታዊነት ና በስነ ስርአት የማይፈጸም ነገር የአምባገነኖች ጉዳይ ነው። ስለዚህ እኛ ወደ ዲሞክራቲክ ስርአት እንሸጋገራለን። ስለ ይህንን ለህዝብ ማስለመድ የለብንም እና ለዚህ ነው እኔ እንዲመስለኝ የምፈልገው ምንድን ነው? ሰዎቹ ባለማወቃቸው ወታደሮቹ አጠገባቸው ያሉ አለቆች ሊመልስሉን አይችሉም ብሎ በማሰባቸው ጠቅላይ ሚኒስትሩ ጋር ሄዱ ነው ጠቅላይ ሚኒስትሩ ጋር ይሄዱ። እነሱ ባለማወቅ በየዋህነት ልውሰደው ሌላ ነገር የለም ብዬ ልውሰደው። ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣው ትም ሰው መገሰጥ እና ወታደሮችንም ካነጋገሩም ለየተቸር ሰጥተው በእዚህ ሰንሰለት ተከትላችሁ መሄድ አለባቸው ይህን ማድረግ ያለባችሁ ብሎ ገስፀው በስነ ስርዓቱ ጥያቄያቸውን እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁ። እንግዲህ በደጉም አስበ ይሄ ነው። ሌላ ነገር ደግሞ ካለ እኔ እንግዲህ ብዙ ነገር ይሄ ፖለቲካ ያለንበት ፖለቲካ ብዙ ነገሮች የሚሰሩበት ጊዜ ነው። የማናቃቸው ከጀርባ ያሉ ብዙ ኃይሎች እና ብዙ እንቅስቃሴዎች አሉ። እንግዲህ እሳቸው የበለጠ መረጃ አላቸው። እንግዲህ ለሀገር የሚበጀውን በጤና በሰላም ይህን ሽግግርና ይህን አስቸጋሪ ጊዜ መወጣት እንድንችል ለእሳቸው ፈርተን ለኢትዮጵያ ሰግተን ነው ይህንን የምታቸው። ተጠንቀቁ ነው የምንላቸው በቀላሉ ሆነ ወታደር እንደ ወታደር ነው መያዝ ያለበት። እኔ ሻለቃም ቢሆን ኮሎኔሎች እና ጀኔራሎች አለቆቼ በቀጥታ ልደፍራቸው የማልችል ኃይሎች ናቸው። እንደዛ ነው መታየት። የጦር ኃይል አዛዥ ናቸው እሳቸው። በአፍሪካ ውስጥ ታላቅ የሚባል ሰራዊት አዛዥ ናቸው። ስንት መቶ ሺህ ሰራዊት፣ ኃይለኛ ሰራዊት አዛዥ ናቸው። የመቶ ሚሊዮን ሕዝብ በላይ ሕይወት የሚጠብቅ የጦር ኃይል አዛዥ ናቸው። ያንን ያህል ክብር ሊሰጣቸው ይገባል እንጂ አንድ መቶ ወታደር ሁለት መቶ ወታደር ተሰብስቦ ጥያቄ ስላለው ቤተ መንግስት ቀጥታ ከነጠመንጃው ተሰልፎ ገብቶ ከእሳቸው ጋር መነጋገር የሚችልበት ሁኔታ መፈጠር የለበትም መሆንም የለበትም። የመጨረሻ ጥያቄ ላስከትል። ሻለቃ ዳዊት ገራገሩን እንደ በስህተት የተደረገ ነው የሚለውን በአንጻሩ ተመልክተናል። እንዲህ ያለው አካሄድ እርስዎ ደጋግመው እንደገለጹት በወታደራዊ ስነ ስርዓት ፍጹም ተቀባይነት የሌለው፣ የአንድ አገር መሪ በአግባብና በመሰረቱ የሚቀርቡ ጥያቄዎችን እንዲያስተናግድ፣ ይልቁንም ደግሞ በጦር ሰራዊት ውስጥ የእዝ ሰንሰለት ያሉትን መከተል እንዳለበት ጠቁመዋል። በሌላ በኩል የተሳከረ ፖለቲካ የሚታይበት አንዳንድ ጊዜ አንዳንዶች በግል ደረጃም ቢሆን በመንግስት ውስጥ ከመንግስት ሌላ ሌላ መንግስት ሌላ ኃይል ያለ እስኪመስል ድረስ በአደባባይ የሚነገሩ ነገሮችን የምንሰማበትና የመንግስትም ታጋሽነት ከፍ ብሎ የታየበት አደገኛ ሁኔታ ነው የሚለው እያነጋገረ ያለበት ጊዜ ውስጥ ነን ያለ ነው እና እንዲህ ያለው ጅምር መዘዝ አያስከትልም ወይ? ፕሬሲደንስ የሚባለውን በግርድፍ እየመለስኩ ነው። በእርግጥ በተጨባጭ ምን አይነት እርምጃ እንደሚወስዱ አናውቅም። በአደባባይ እየነገሩንን ምናልባትም ህዝቡ ለማረጋጋት ጭምር ሊሆን ይችላል የገለጹትን የተመለከትነው እና በየትኛውም ደረጃ ቢሆን እንዲህ ያለው ሁኔታ አላስፈላጊ ነገር እንዲመጣ በር አይከፍትም ወይ ልክ ነው፣ ፕሬሲደንት እንዳልከው ነው። ፕሬሲደንት ይከፍታል። ይሄ ኦልሬዲ አንዳንድ ፕሬሲደንቶች አሉ። በንጉሱ ጊዜ ነገ ሌላ የተደረገ የጥቂት ወታደሮች አመፅ ነው ተቀጣጥሎ ጠቅላላ ኢትዮጵያን የደርግ ለውጥ ያመጣው ያን ትንሽ የጥቂት የአንድ ሻለቃ ጦር ነው ያንን እንቅስቃሴ የዛ ጊዜ የነገሌ ጦር እና ያ እንኳን ከዚህ ሁኔታ ጋር የሚወዳደር የሚታይም አይደለም። ምክንያቱም እኛ መንግስት እንዲለወጥ አንፈልግም፣ ህዝቡ አይፈልግም። ጠቅላይ ሚኒስትር አብይ በምኑም ሆነ የሚፈለገውን ያህል መስዋዕትነት ከፍለን እሳቸው ስልጣን ላይ ቆይተው ይሄንን ሽግግር እንዲያሸጋግሩ ነው የምንፈልገው። የአብዛኛው ህዝብ ምኞት ይሄ ነው። ነገር ግን በአደባባይ የማይነገሩ ነገሮችም ሊኖሩ ይችላሉ። ግን ዋናው በአሁኑ ጊዜ ያለው እምነት ነው። አሁን ሰዎች የተጠቃጥሏን ነገር የሚያነሳውና የሚያወራው የሚሰጋው ለምንድን ነው? ፍራጃይል በጣም የሚዋልል ሁኔታ ውስጥ ስላለን ነው እንጂ መሰረት ከያዘ ሌላ ጊዜ እንግዲህ ይህን ያህል ጥያቄዎች ሁሉ አይነሱም። ስለዚህ እሳቸው መስጠት ያለባቸው ያ ፐርሰፕሽን፣ ያ በህዝብ መታየት ያለባቸውን ቅርጽ ማሳየት አለባቸው። ጠንካራ መሪ በአደባባይ ከጀርባ የሚያደርጉትን ነገር ስለማናውቅ ህዝብ የሚያውቀውን ነገር ካላሳዩ በስተቀር ጥንካሬያቸውንና አስፈላጊ የሚሆንበት ጊዜ ጠንካራ እርምጃ መውሰድ የሚችሉ ወሳኝ መሪ መሆናቸውን ህዝቡ ሲያውቅ አይ ግድ የለም እያለ የሚያደርጉትን ያውቃሉ ግድ የለም ይል ይችላል ያንን ፍንጭ ማሳየት አለባቸው ያንን ያልታየውን ነገር ማሳየት አለባቸው ያ ጥንካሬ ያላቸው ብዬ ነው ማምነው ያንኛውን ጎን የኢትዮጵያ ህዝብ ማየት ይፈልጋል እነ ዳውድን ትላንትና በተሰጠ መግለጫ በጣም ጥሩ መግለጫ ወጥቷል። ያ መግለጫ ተግባራዊ ሲሆን ማየት ይፈልጋል ሰው አንዳንድ ሰዎች ሳ እንደ ልብ የሚናገሩ ሰዎች እነዚህን ሰዎች ጸጥ ሲያደርጉ ማየት ይፈልጋል ሰው ከጀርባ ያደርጉት ይሆናል፣ ግን ሰው ማየት አለበታ። አገራችን በጥሩ እጅ አለች በቆራጥ ፍቅር ይቅርታ እና ካስፈለገን ደግሞ ጠንካራ እርምጃ መውሰድ የሚችሉ መሪ አለን ብሎ መመካት እንዲችል ያንን ጎን ማሳየት አለባቸው ብዬ አምናለሁ። ሁሉንም አቅጣጫዎች የሚመለከቱ ጥያቄዎቻችንን ዳሰውልናል። በእርግጥም ተጨማሪ መረጃዎች እንደምናገኝ ተስፋ እናደርጋለን። ሻለቃ ዳዊት ወልደ ጊዮርጊስ በሲቪል መንግስት አስተዳደር ውስጥም በጦር ሰራዊት ውስጥም ለረዥም ዓመታት በማገልገል የነበሩትን የሙያ ልምድና እንዲሁም የወታደራዊ ሳይንስ ትምህርቶን መሰረት አድርገው ለቀረቡት ጥያቄዎች ለሰጡን አስተያየት ጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ። እንግዲህ በአለማወቅ አንዳንድ ነገር ተናግር የለ ይቅርታ ጠይቃለሁ፣ ግን ባሉን መረጃዎች መሰረት አድርጌ ነው የተናገርኩት። እና ስለ ጥያቄ አመሰግናለሁ፣ ስለ ረዳኝም አመሰግናለሁ። እናመሰግናለን አሉላንም፣ እንግዳችንንም። ቀደም ባሉ ጥያቄዎች ዙሪያ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረናል። አሉላ ከበደን ያናገራቸው አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ከትላንት በስቲያ የደሞዝና ሌሎች ጥቅማ ጥቅሞችን የሚመለከቱ ጥያቄዎች አለን ያሉ የመከላከያ ሰራዊት አባላት ትጥቃቸው እንደያዙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ድንገቱን ተከትሎም የተፈጠረው ሁኔታ በትንሹ ግራ አጋቢ፣ ለአጭር ጊዜም ቢሆን ለአንዳንዶች ስጋት የከሰተ ሁኔታ ነበርና በጠቅላይ ሚኒስትሩ የተገለጸ ነገር አለ ተገቢ ነው ያሉትን ጥያቄ ያቀረቡ ነገር ግን በራሳቸው መንገድ እዚያ የመጡ መሆናቸው ተገልጸዋል። ይህ ያልተለመደ ሁኔታ ወታደራዊ ደንብና ስርዓትን ያልተከተለ እንደመሆኑ እንዴት ሊፈጸም ቻለ? ስር መሰረቱ፣ መንስኤው በእርግጥ ተደርሶበታል ለማወቅ ተችሏል? እሺ አመሰግናለሁ። ሁኔታው ተፈጥሯል። ሰዎቹ ቅድም በገለጽከው ሁኔታ መጥተዋል። ይሄ እውነታ ነው። ይህንን እውነታ መሰረት በማድረግ በምን መንገድ ነው ወደነበረበት መሆን ወደሚገባው ሁኔታ መመለስ የሚገባ በሚል ነው እንግዲህ በፉ ጠቅላይ ሚኒስትሩ ውይይት ወደ ማድረግ የተገባውና በውይይቱም ያው ያነሷቸው ጥያቄዎች ወታደሮቹ ከኑሮ ጋራ በተያያዘ ከቀለብ ጋር በተያያዘ የተለያዩ የመብት ጥያቄዎች ችግሮች እንዳሉባቸው አንስተዋል። እነዛ ችግሮችን መቅረብ የሚገባቸው በትክክለኛው የስልጣን ተዋረድ የሰንሰለት መሰረት እንደሆነ ተገልጾላቸዋል። እና በዛ መልክ ወደዛ መምጣታቸው ተገቢ ነው መሆኑን ተገልጾላቸዋል። ስለሆነም በቀጣይ በትክክለኛ ይዘን ሰሰለት ተገናኝተው ገምግመው ይህ ክፍተት ምን እንደተፈጠረ ተገቢ የሆነ ነገር ማስተካከያ እንዲደረግ አቅጣጫ ተቀምጦ ነው እንግዲህ እየተጠናቀቀው ወታደሮችንም እንዳየ ናቸው። በሀያዎቹ መጀመሪያ የሚገኙ ወጣቶች ናቸው። ይህ ወጣት መሆናቸው ለዚህ ጥሰት ምክንያት ነው ለማለት ሳይሆን እውነታውን ለመግለጽ ያለው መልካም አቶ ፍጹም ጠቅላይ ሚኒስትሩ በቦታው ተገኝተው አነጋግሯቸው የተደረገውን ምናልባትም ለጊዜው ተስማሚ የሆነ በቀልዳቀልድ ለዛ ጭምር የታየውን የስፖርታዊ እንቅስቃሴ ያደረጉበት ቪዲዮ መመልከት ችለናል። ይሁንና ቀደም ብሎ ያሉትን አንድ ነጥብ ገፋ አድርጌ ብመለከት ክፍተት ተፈጥሯል የሚለው ጥያቄ ጎልቶ የተሰማ ብዙዎችንም አሁንም ድረስ እያነጋገረ ምናልባትም ስጋት ያጫረ ጭምር ነው እና በተዋረድ መታየት ያለባቸው ጥያቄዎች ሲነሱ ይልቁንም ደግሞ የታጠቀ ጦር ጥያቄ አንግቦ በቀጥታ ርዕሰ ብሔሩ ጋር የሚሄድበት ሁኔታ ቤትም አገር ቤትኛውም ሁኔታ ሊፈጥር የሚችለው መቃወስ የታወቀ ነውና ከዛ አንጻር እንደ የወታደራዊ ደህንነትን የመሰለ እንዲህ ያሉ እንቅስቃሴዎች ሌላ ምክንያት የለም ብለን ብንስማማ አስቀድሞ ሊታዩና አቅጣጫ ሊሰጣቸው የሚገባ ሁኔታ እንደምን ሊሰጥ ሳይችል ቀረ? እንዲህ ያለ መሰረታዊ ክፍተት እንዴት ሊፈጠር ቻለ? እንግዲህ እነዚህ ነገሮች ሁሉ በግንዘማው ነው የምንለየው። አሁን ግምገማው በመካሄድ ላይ ነው ያለው። ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስቀምስኩት። ግን ለምን ሆነ የሚለው እዝር ከተገነዘነ በኋላ ምላሽ የሚሰጥበት ረጀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው መላምት ነው የሚሆነው። እንደዚህ ስለሆነ እንደዛ ስለሆነ ተብሎ አስተያየት ቢሰጥ አሁን መልካም። በምርመራ ያለውን ሂደት ሲጠናቀቅ ለሚነሱ ጥያቄዎች ተጨማሪ ማብራሪያ እንደሚሰጡን ተስፋ አደርጋለሁ። አቶ ፍጹም አረጋ፣ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ብዙ ጊዜ በፈቃደኝነቶም ተገቢውን ምላሽ ለመስጠት ለሚያደርጉት ጭምር ለጊዜው አመሰግናለሁ። እግዜር ይስጥልኝ አቶ ፍጹምን፣ እኛም እናመሰግናለን። ሰፋ ያለ መልስ አላቸው የሚቀጥልና ተጨማሪ ማብራሪያ የሚሰጥበት ክፍል ይኖራል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጭብቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ የክፍያ ጭማሪ የጠይቁ ወታደሮችን አነጋገሩ። አንድነት እንዲጠነክር ጥሪ ያቀረቡ የድንበር ጥበቃ ባለመኖሩ ኤርትራውያን ወደ ኢትዮጵያ እየጎረፉ መሆናቸው ተገለጸ፣ የሚሉት ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው አሶሺየትድ ፕሬስ የዜና አገልግሎት በዘገበው መሠረት የደሞዝ ክፍያቸው እንዲጨምርና ይገቡናል የሚሏቸው ጥቅማ ጥቅሞች እንዲያገኙ የጠየቁት ወታደሮች ባለፈው ረቡዕ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተነጋግረዋል። የኑሮ ደረጃቸው ዝቅ ያለ ክፍያቸው አነስተኛ መሆኑን የሚገቧቸው ጥቅማ ጥቅሞችም መቅረትን በማንሳት ወታደሮቹ ከጠቅላይ ሚኒስትሩ ጋር ለመነጋገር እንደሚፈልጉ ጠየቁ ሲሉ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሶሽትድ ፕሬስ መናገራቸውን ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን ያቀረቡበት ዘዴ ትክክል አለመሆኑን ገልጸው ችግራቸውን ከሰሙ በኋላ አስር ፑሽ አፖች እንዲያደርጉ ጠይቀው ራት እንደጋበዟቸው የአሶሽትድ ፕሬስ ዘገባ ገልጿል። ጠቅላይ ሚኒስትር አብይ ወታደሮቹ ያቀረቡትን ጥያቄ በአግባቡ ለማየት በቅርቡ እንደሚያነጋግሯቸው መግለጻቸውን የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ማስረዳታቸውን አሶሽትድ ፕረስ ላይ የወጣው ዘገባ አስነብቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለወራት ያክል ግጭቶ ሲካሄዱ ከቆዩ በኋላ የአንድነት ስሜት እንዲኖር ባደረጉት ጥሪ አንድ ሰው ሲጠቃ ሁሉም ተጠቃ ማለት ነው ሲሉ ባለፈው ቅዳሜ ባበቃው የኢህአዴግ ጉባኤ ላይ ተናገሩ፣ ይላል ሮይተርስ የዜና አገልግሎት ላይ ወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው መያዝያ ወር ስልጣን ከያዙ ወዲህ ብዙ ለውጦች የተደረጉ ቢሆንም ሀገሪቱ በክልላቸው ኦሮሚያ ሳይቀር ከብሔር ተኮር ግጭት አልተረፈችም፣ ይላል የሮይተርስ ዘገባ። ሀገሪቱ እንድትለማ ከተፈለገ ዘር ወይም ክልል ተኮር ግጭት መፈጸም አይኖርብንም። በማለት ሐዋሳ በተካሄደው አንድ ሺ የሚሆኑ ተወካዮች በተገኙበት የኢህአዴግ ጉባኤ ላይ መናገራቸውን ሮይተርስ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የሰላምና የእርቅ ጥሪ ታግደው የነበሩት የኦሮሞ ነጻነት ግንባርና የግንቦት ሰባት ድርጅቶች አገር የገቡ ቢሆንም ውጊያው መቀጠሉ እንዳልቀረ የሮይተርስ ዘገባ አውስቷል። ዶክተር አብይ አህመድ አመራሮች ሲተካኩ አዲሱ ትውልድ የድሮውን መንቀፍ አይገባውም፣ ላስገኙት ስኬትና ለከፈሉት መስዋዕትነት መመስገን ይገባቸዋል በማለት ማስገንዘባቸውን ሮይተርስ የዜና አገልግሎት አስነብቧል። ዘጋርዲያን ድረ ገጽ ላይ የወጣው ጽሑፍ ባለፈው አምሌ ወር በኢትዮጵያና በኤርትራ መካከል የሰላም ስምምነት ከተፈረመ ወዲህ ኤርትራውያን ስደተኞች ወደ ኢትዮጵያ እየጎረፉ ናቸው። ይሁንና የስደተኞቹ ብዛት ክልሉን እያጨናነቀ በመሆኑ ድንበሩ እንደገና ሊዘጋ ይችላል የሚል ስጋት አሳድሯል ይላል። አብርሃም እና ቢንያም የተባሉ በሀያዎቹ ዕድሜዎች ውስጥ ያሉ ከኤርትራው ዓዲ ቀይህ የገቡ ወጣቶች፣ በመቶ ሺዎች እንደሚቆጠሩት የአገራቸው ልጆች ሁሉ ገደብ ከሌለው ወታደራዊ አገልግሎት ለመሸሽ ሲሉ ኢትዮጵያ ለመግባት ሲመኙ መቆየታቸውን ሁለቱም ወጣቶች ከዚህ በፊት ወደ ኢትዮጵያ ለመግባት ሞክረው ሳይሳካላቸው መቅረቱን፣ ታስሮም እንደነበረ ጽሑፉ አውስቷል። በአሁኑ ወቅት ከአዲስ አበባ ወጣ ብሎ በሚገኝ ቦታ ላይ ያለው አብርሃም ያኔ ወደ ኢትዮጵያ ለመግባት መሞከር የሞትና የሽረት ጉዳይ ነው የነበረው፣ አሁን ግን ሁሉም በነጻ እየገባ ነው ማለቱን ጋርዲያን ጠቅሷል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ በኋላ ከኤርትራ መንግስት ምንም አይነት መግለጫ ሳይሰማ የድንበር ጥበቃው ተግባር ተሰወረ። በአስርተ ዓመታት ውስጥ ለመጀመሪያ ጊዜ ኤርትራውያን ፓስፖርትም ሆነ ፈቃድ ሳይይዙ እንደሚመለሱ እንኳን ቃል መግባት ሳያስፈልጋቸው ከሀገሪቱ እየወጡ እንደሆነ የጋርዲያን ጽሑፍ ገልጿል። አብርሃምና ቢንያም ከሌሎች በሺዎች የሚቆጠሩ ኤርትራውያን ጋር ሆነው የኢትዮጵያ ድንበር ወደ ሆነች ዛላምበሳ ከሄዱ በኋላ ከዛላምበሳ በአውቶቡስ ቀጥታ ወደ አዲስ አበባ መግባታቸውንና ሁለቱ ወጣቶች ወደ አገራቸው የመመለስ ዓላማ እንደሌላቸው ጽሑፉ አውስቷል። የአካባቢ ባለሥልጣኖች በገለጹት መሠረት ካለፈው መስከረም ወር አንስቶ ቢያንስ 150 የሚሆኑ ኤርትራውያን ኢትዮጵያ ገብቷል። ብዙዎቹ የሄዱት ለንግድና ዘመድ ወዳጅ ለመጠየቅ መሆኑን ጽሑፉ አውስቷል። አብርሃም ለምሳሌ ከ20 ዓመታት በላይ ለሆነ ጊዜ ካላያት እህቱ ጋር መገናኘቱን ጽሑፉ አክሏል። ጎልቶ የሚታየው ግን የስደተኞቹ ብዛት ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በገለጸው መሠረት አንድ ወር ባልሞላ ጊዜ ውስጥ ወደ አስር ሺህ የሚጠጉ አብዛኞቹ ሴቶችና ልጆች ኤርትራውያን ጥገኝነት ጠይቀዋል። ድንበሩ ከመከፈቱ በፊት ከሸሹት ቤተሰቦቻቸው ጋር የመገናኘት ተስፋ እንዳላቸው የጋርዲያን ጋዜጣ ድረገጽ ጠቁሟል። ቶም ጋርድነር የተባለ የጋርዲያን ጋዜጣ ዘጋቢ መቀለ ከተማ ላይ ስላየ ሁኔታ ሲገልጽ፣ አውቶቡሶች ወደ አዲስ አበባ በሚሄዱ ኤርትራውያን ተሞልተዋል መካከለኛ ዕድሜ ያላቸው ባልና ሚስት ዘመድ ለመጠየቅ አዲስ አበባ ለመሄድ ፈልገው አውቶቡሶቹ እየሞሉ ትኬት በማጣታቸው ለአንድ ሳምንት ያህል ሆቴል ለመቆየት መገደዳቸውን ገልጿል። መቀሌ ከተማ ሥራና የቤት ክራይ በሚፈልጉ ኤርትራውያን መጣበቧን አንድ ስሙ መግለጽ ያልፈለገ የጎብኚዎች መሪ መናገሩን፣ የምግብ ቤት አስተናጋጅነትና የቤት ሠራተኝነት ሥራ የሚፈልጉ ዐሥር ኤርትራውያን ሴት ልጆች ማግኘቱንም እንደ ነገረው ጋዜጠኛው ገልጿል። ይኸው የመቀለ ነዋሪ አምስት በአስራዎቹ ዕድሜ ክልል ውስጥ ያሉ ኤርትራውያን ወንዶች አንድ ቤት ውስጥ ሆነው በቂ ምግብ በማያገኙበት ሁኔታ እንደሚኖሩ ማየቱን ዳንኤል የተባለ የአስራ አምስት ዓመት ዕድሜ ልጅ ከኤርትራ በጭነት መኪና መቀሌ ሲገባ አርባ ናቅፋ ብቻ እንደነበረው ሲያውቅ ቤቱ እንደወሰደውና ኋላም ወደ አገሩ እንዲመለስ ገንዘብ እንደከፈለለት መናገሩን ዘጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ትግራይ ያሉት የስደተኞች ሰፈሮች አዲሶቹን ስደተኞች ለማካተት እየታገሉ መሆናቸውን ጽሁፉ ገልጿል። ኢትዮጵያ በአሁኑ ጊዜ 175000 የሚሆኑ ኤርትራውያንን እንዳስጠለለችና አዲስ የመጡት ስደተኞች ድንበሩ እንደገና ሊዘጋ ይችላል የሚል ስጋት እንዳላቸው ጽሁፉ አክሏል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ግን ኢትዮጵያ የኤርትራ ስደተኞችን የመጠበቅ ቁርጠኛ አቋም አላት ማለቱን ዘ ጋርዲያን ድረገጽ ላይ የወጣው ጽሁፍ አስገንዝቧል አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን እናመሰግናለን አዳነች አሁን የፕሮግራም ማሳሰቢያ አለን ሙስሊም የመራ ሀገር እጣ ፈንታው ደግሞ የማህበራዊና ፖለቲካዊ ቀውስ መስፋፋት ግጭት፣ ጥፋትና መበታተን ብቻ ነው። የፖለቲካ ምህዳሩ ጠቧል፣ አይ በቂ ነው የሚል አይነት ክርክር ነበር። አሁን ደግሞ በዚህ ባለፈው ስድስት ወር ደግሞ ያየ ነው የፖለቲካ ምህዳሩ የተንቦረቀቀ አይነት ነው የሆነው። ሕገ መንግስቱን አክብሮ ማስከበር እስከተቻለ ድረስ እኔ የዚህ ሀገር ችግር ከአቅም በላይ ሆኗል የሚል ግምት የለኝም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። በቅደም ተከተል የተሰሙት ፕሬዚዳንት ሙላቱ ተሾመ በፓርላማ መክፈቻ ንግግራቸው ዙሪያ አስተያየት ሰጥተዋል። ነገ ተጠባበቁ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በከፍተኛ ደረጃ ትኩረት የምትሰጥበት ጉዳይ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እንዲሸነፍ ማድረግ ነው። በዩናይትድ ስቴትስ የሚመራው ጽንፈኛውን ቡድን ለማሸነፍ የተቀናጀ ዓለም አቀፍ ቡድን ወታደራዊ ድሎችን የማደላደል መሰረታዊ የሆኑ አገልግሎቶች እንዲመለሱ የማድረግ እንዲሁም ሶሪያውያን ወደ ራካና በፊት እስላማዊ መንግስት ነኝ በሚለው ቡድን ቁጥጥር ስር ወደ ነበሩ ሌሎች መኖሪያዎቻቸው በፍላጎታቸው እንዲመለሱ የሚደረገው ጥረት ዋናው አስተባባሪ ነው። ቡድኑ የሚያደርገው ድጋፍ አካባቢውን ከፈንጂዎች ማጽዳትን፣ ንጹሕ የመጠጥ ውሃ ማቅረብን፣ የኤሌክትሪክ መብራት ኃይል መመለስንና ሌሎች መሰረታዊ የሆኑ አገልግሎቶች ማቅረብን ያካተተ ነው። ዩናይትድ ስቴትስ ካለፈው ሚያዝያ ወር አንስቶ በ300 ሚሊዮን ዶላር የሚገመት ገንዘብ ከጥምረቱ አካሎች በመዋጮና በእናዋጣለን ቃል መልክ ለማሰባሰብ ችላለች። ገንዘቡ የሚውለው ለማረጋጋት ተግባር ነው። በሰሜን ምስራቅ ኢራቅ እስላማዊ መንግስት ነኝ ከሚለው ቡድን ነፃ በወጡ አካባቢዎች እንዲያገግሙ ለማድረግም ይረዳል። ሳውዲ አረቢያ 100 ሚሊዮን የተባበሩት የአረብ ኤሚሬቶች 50 ሚሊዮን ዶላር የለገሱትን ያካትታል። በእነዚህ መዋጮዎችና በሌሎች ተግባሮች ምክንያት ዩናይትድ ስቴትስ 230 ሚሊዮን የሚሆን ገንዘብ ሶሪያን ለማረጋጋት ተግባር እንዲውል ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናየርት አስታውቀዋል። ይህ ውሳኔ ዩናይትድ ስቴትስ ለሶሪያ ያላት የስትራቴጂያዊ ግብ ቁርጠኛነትን ይቀንሳል ማለት አይደለም ብለዋል ቃል አቀባይዋ። ዩናይትድ ስቴትስ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እስከሚሸነፍበት ጊዜ ድረስ ሶሪያ ውስጥ ለመቆየት ዝግጁ መሆኗን የኢራን ኃይሎችና ተከታዮቻቸው እንዲወጡ ማድረግም ላይ አሜሪካ ትኩረት እንደምትሰጥ ተናግረዋል። በ2254 የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ መሰረት ግጭቱ በፖለቲካ መንገድ መፍትሄ በማግኘቱ ጉዳይ መሻሻል ሳይኖር እነዚህ ተግባሮች ሊፈጸሙ እንደማይችሉ ሚስ ኖሬት ገልጸዋል። ይህ ውሳኔ ዩናይትድ ስቴትስ የምትሰጠውን ሰብአዊ ረድኤትን አይነካም። ዩናይትድ ስቴትስ ዋናዋ የሶሪያ የሰብአዊ ረድኤት አቅራቢ ናት። ሶሪያ ውስጥ ግጭቱ ከተነሳበት ጊዜ አንስቶ ከ8.6 ቢሊዮን ዶላር በላይ ሰብአዊ ረድኤት አቅርባለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።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 አድማጮች፣ ከመሰናበታችን በፊት አጠር ያለ ዜና። ቱርክ ውስጥ ያስቻለው ፍርድ ቤት አሜሪካዊውን ቄስ የሽብር ወንጀል ፈጽመዋል ሲል ብይን ሰጥቶ፣ ይሁን እንጂ እስካሁን በእስር ያሳለፉት ጊዜ ተቆጥሮላቸው ተጨማሪ ስራት ሳይፈረድባቸው ሀገሪቱን ለቀው ለመሄድ ነጻ ናቸው ሲል ወስኖላቸዋል። የቄስ አንድሩ ብራንሰን መታሰር በዋሽንግተንና በአንካራ መካከል የዲፕሎማሲ ፍጥጫ ቀስቅሶ መክረሙ የሚታወስ ነው። ዛሬ ፍርድ ቤቱ የሰጠው ውሳኔ ቄሱ ወደ ዩናይትድ ስቴትስ እንዲመለሱ መንገዱን ከፍቶላቸዋል። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ዝግጅቱን የመራችልን ብርሃን ኃይሉ ነች። በእኛ በኩል ሰላም ደህናደሩ እንላለን። ወደ ትግርኛ ቋንቋ ስርጭት እንለፍ። ደህናደሩ